አንድነት ለዲሞክራሲና ለፍትሕ ፓርቲ ገዢው ፓርቲ ኢህአደግና መንግሥት አንድነት እንዲጠፋ ውሳኔ ማሳለፋቸውን አረጋግጠናል ሲል ክስ አጽምቷል። ምርጫ ቦርድ የአንድነት ሌላው አካል መሪ ናቸው ያላቸው አቶ አየለ ሲመነህ ፓርቲው ተከፋፍሏል የተባለውን አስተባብለዋል። አንድነት በመጪው እሁድ በተለያዩ የኢትዮጵያ ከተሞች ሰላማዊ ሰልፎችን መጥራቱን አስታውቋል። በአዲስ አበባ አስተዳደር ስር ያለው ኤፍ ኤም 96.1 ራዲዮ በአስተዳደሩ ሰልፉ ህገወጥ ነው መባሉን ዘግቧል። ነው ዛሬ ከቀትር በኋላ ፓርቲው በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ያሰራጨው ጽሁፍ ገዢ ፓርቲና መንግስት በዚህ ዓመት ይደረጋል ተብሎ ከሚጠበቀው ሀገር አቀፍ ምርጫ በፊት አንድነትን ለማጥፋት ፖለቲካዊ ውሳኔ እንደወሰነበት በማያሻማ መልኩ ግልጽ ሆኗል ይላል። ለዚህም ዋና ማስረጃዎች ናቸው ያላቸውን ይዘረዝራል። ከእነዚህ ማስረጃዎች አንዱ ፓርቲው በማያውቀውና ከፓርቲው ደንብ ውጭ በሆነ መልኩ እንዲሁም ምርጫ ቦርድ ተቀናቃይ ናቸው ሲላቸው የነበሩት የአንድነት ፓርቲ አባል አቶ አያለ ሲሜንህ የፓርቲው አባል መሆናቸውን ባረጋገጡበት ወቅት ለነገ ጥር 16 ቀን 2007 ዓ.ም በምርጫ ቦርድ አመቻችነት የአንድነት ጠቅላላ ጉባኤ መጠራቱ እንደሆነ ይገልጻል። ዝርዝሩን አቶ አስራት ጣሴ የአንድነት ብሔራዊ ምክር ቤት አባል በንባብ አሰምተውት ነበረ። አሁን አቶ አየለ ስሜነ አንድነት ላይ የተደገሰውን የፖለቲካ ደባ ካረጋገጠና እየሄደበት ያለውን መንገድ ትክክል እንዳልሆነ ከተረዳ በኋላ ወደ ፓርቲው በተመለሰበት ሁኔታም ላይ ጠቅላላ ጉባኤ ለጥር 16 2007 እንዲካሄድ ምርጫ ቦርድ እንዲያመቻች ተደርጎ አንድነትን ለተለጣፊዎቹ የማስተላለፍ ውንብድና በተሳካ ሁኔታ ለማስፈጸም ስርዓቱ ደፋ ቀና እያለ መሆኑ ለመረዳት ችለናል። አንድነት ጉዳዩን በሀገሪቱ ሕግ መሰረት ወደ ፍርድ ቤት ወስጀው የሚያይልኝ ፍርድ ቤት መጥፋቱ ሌላ ማስረጃ ነው ይላል። አቶ አስራት ጣሴ ጉዳዩን ወደ ፍርድ ቤት ወስዶ እንዲታይለት ቢጠይቅም በሚደንቅ እና በሚያሳዝን ሁኔታ ፍርድ ቤቱም ይህን ጉዳይ ማየት አልችልም የሚል ኃላፊነት የጎደለው እምቢተኝነት አሳይቷል። ይህም የፍትህ ስርዓቱ ቀጭን ፖለቲካዊ ትእዛዝ እየተሰጠው እንደሚሰራ ያረጋገጠ ከመሆኑን ባሻገር ስርዓቱ አንድነትን እስከዚህ ርቀት ሄዶ ለማጥፋት ቆርዶ እንደተነሳ የሚያረጋግጥ ነው። አንድነት ዛሬ በሰጠው ጋዜጣዊ መግለጫ ላይ ተገኝተው ዛሬም ከፓርቲ ከአንድነት አልተለየሁም ያሉት ደግሞ ቀደም ሲል ምርጫ ቦርድ የአንድነት ሌላው የአመራር ክንፍ ናቸው ሲል ደብዳቤ ሲጽፍላቸው የነበሩት አቶ አየለ ስሜነህ ናቸው። እኛ የአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት አባላት ቀደም ሲል በፓርቲው ውስጥ ተከሰቱ ብለን ያሰብናቸውን። ያለ መግባባቶች ይስተካከሉ ዘንድ ጥያቄ አቅርበን ተገቢ መልስ በማጣታችን በወቅቱ ሕጋዊ መልስ ሊሰጠን ይችላል ብለን ወደ አሰብነው መንግስታዊ አካል ለረጅም ጊዜ መልስ ስንጠባበቅ ቆይተናል። ሆኖም እኛ ባነሳነው ጥያቄ ተሳቦ ወደማንፈልገው አቅጣጫ የሚመራን ክፍል በመፈጠሩ ይህም በእጅጉ ፓርቲያችንን የሚጎዳ መሆኑን በመገንዘባችን ቀደም ሲል ያነሳነውን ጥያቄ በፓርቲያችን ውስጥ ሆነን በውይይትና በድርድር ለመፍታት ወስነናል። አቶ አየለ ስሜነ ይህን ውሳኔ ከሌላው ጓደኛ ናቸው ካሏቸውና በስፍራው ከነበሩት ከአቶ ኢሳያስ ቱሉ ጋር ለምን እንደወሰኑም አብራርተዋል። ይህን ውሳኔ ለመወሰን የተነሳሳንበት ምክንያት አንድ ወቅቱ የምርጫ ጊዜ በመሆኑ ሁለት ፓርቲው በዚህ ምክንያት ከፍተኛ አደጋ ላይ ይወድቃል ከሚል እሳቤ በመነሳት ነው። ከምርጫው በኋላ ችግራችንን በውይይት ለመፍታት በመስማማታችን ከፓርቲያችን ጋር ምንም አይነት የመለያየት አቋም የሌለን መሆኑን በማረጋገጥ ይህንኑ አቋማችንን በዛሬው ዕለት በአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት ጽህፈት ቤት ቀርበን ይህን የአቋም መግለጫ ሰጥተናል። አንድነት በዚህ መግለጫው ላይ ገዢው ፓርቲና መንግስት እየወሰዱት ናቸው ላለው እርምጃ ተቃውሞውን ለመግለጽ ለጥር 17 ቀን 2007 ዓ ም በአዲስ አበባ፣ በደብረ ማርቆስ፣ በጂንካ በሸዋሮ ቤትና በአርባ ምንጭ ከተሞች ሰላማዊ ሰልፍ እንደጠራ አስታውቋል። በአዲስ አበባ መገናኛ ብዙሀን ስር የሚገኘው ኤፍኤም 96 ነጥብ 1 ሬዲዮ ጣቢያ በአዲስ አበባ መስተዳደር የሰላማዊ ሰልፍ እውቅና ሰጪ ክፍልን በመጥቀስ ሰልፉ ህገወጥ እንደሆነ አስታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ